የደቡብ አፍሪካው የቀድሞ ፕሬዚዳንትና የነጻነት መሪ ኔልሰን ማንዴላ በሳምባቸው ላይ በደረሰ መቆጣት ለሕክምና ወደ ሆስፒታል ተወስደዋል። ከፕሬዚዳንት ጄኮብ ዙማ ቢሮ በትናንትናው ዕለት የወጣ መግለጫ በማንዴላ ሳምባ ላይ በተደጋጋሚ የሚከሰተው መቆጣት ማገርሸቱን ያትታል። ዛሬ ማምሻውን ከዙማ ቢሮ የወጣ መግለጫ የማንዴላ የጤና ሁኔታ እየተሻሻለ እንደሆነ አስታውቋል። ከደርባን አኒታፖል ያደረሰችንን ዜና ሰለሞን አባተ ያቀርበዋል። ማዲባ 94 ዓመታቸው ነው ለዓለምም የጸረዘር መድሎ ትግል ዋልታ ናቸው። ሰሞኑን አለፍ አለፍ እያለ የሚታየው የጤናቸው መነጫነጭ ዙሪያ ጠባቂዎቻቸውን ወደ ሆስፒታል እያስሮጣቸው ነው። ለነገሩ መደበኛ ምርመራቸውም ቢሆን በየወቅቱ የዓለም ዜና መክፈቻና የፊት ገጽ ወሬ የሆነ ነው። የደቡብ አፍሪካው ፕሬዚደንት ጃከብ ዙማ ቃል አቀባይ ማክ ማሃራጅ ዛሬ ለጋዜጠኞች መግለጫ ሰጥተው ነበር። President Nelson Mandela was admitted to hospital just before midnight last night. Doctors are saying... <laughs> ሐኪሞቹ እያዩቸው ሲሆን ማድረግ የሚችሉትን ሁሉ እንደሚያደርጉና እጅግ የተሻለ ሕክምና እንደሚሰጧቸውም አረጋግጠውልናል። ደቡብ አፍሪካውያን ለቀድሞ መሪያቸው ለኔልሰን ማንዴላ እንዲጸልዩ መሐራጅ ጠይቀዋል። አሁን አሁን እየደከሙ ናቸው የሚባሉት ማዲባ ብዙ ተደራራቢ ህመሞችም እየገጠሟቸው ነው። የዛሬ ሶስት ሳምንት አካባቢም መደበኛ ለተባለ የጤና ክትትል ሆስፒታል ገብተው ጥቂት ቀናት ቆይተው መውጣታቸው ይታወሳል። ባለፈው ታህሳስም የሳንባ ምች ብጤ ያጋጥሟቸዋል ተብሎ ለሀያ ቀናት ሆስፒታል ተኝተው መውጣታቸው ይታወሳል። ቀደም ባለው ዓመት ደግሞ ድንገተኛና ና አጣዳፊ መተንፈሻ አካላት መጎዳት ደርሶባቸዋል ተብሎ ጆሃንስበርግ ሆስፒታል ገብተው ታክመው ወጥተዋል። ለ27 ዓመታት ከቆዩበት እስር ቤት አጋጥሟቸዋል የተባለ ቲቢም የዛሬ 25 ዓመት አካባቢ በሰውነታቸው ውስጥ ተገኝቷል። አሁን ማምሻውን ከፕሬዚደንት ዙማ ቢሮ የወጣ ዘገባ እንደጠቆመው ደግሞ ማንዴላ ለደረሰባቸው የሳምባ መታወክ ካገኙት ሕክምና በኋላ አሁን ተሽሏቸዋል ተብሏል። ህክምናው እየሰራላቸው ነው። ሚስተር ማንዴላ በቅርብ ህክምናና ክትትል ሥር ይቆያሉ ብለዋል ሐኪሞቹ። ለማዲባ ጸልዩ።